የኤርትራ መሪዎች የማርኪዝም ሌኒዝም መመሪያ መከተል ካቆሙ በጣም ረጅም ጊዜ ቢሆንም የማርኪዝም ዋና ዋና ጽንሰ ሀሳቦች አሁንም ቢሆን በኤርትራ መሪዎች አእምሮ ጓዳ ውስጥ ሕያው ናቸው። ስለዚህ ኤርትራ ወደ ሶሻሊዝም ያጋደለ መርህ ነው የምትከተለው ይላሉ ዶክተር ካፕላን። ኤርትራ አሁን የምትጓዝበትን መንገድና የምትከተለውን መመሪያ ካየን ቻይና በሰባዎቹ ቪየትናም በሰማንያዎቹ እና የምስራቅ አውሮፓ ሀገሮች በሰማኒያዎቹ መጨረሻ ላይ ይከተሉት ከነበረ መርህ ብዙ የተለየ አይደለም። መንግስት ዋናውና የኢኮኖሚ አውታሮችን በመቆጣጠር ለግል ባለሀብቶች ብዙ ቦታ ባለመስጠትና በራስ ላይ በመመርኮዝ የሚባሉ እሴቶች በኤርትራ ግሉፍ ቦታ አላቸው። እነኚህ እሴቶች የቀድሞ ሶሻሊስት ሀገሮች መመሪያዎች ነበሩ። እነኚህና የመሳሰሉ ነጥቦች ስንመረምር ኤርትራ አሁን ያለችበት ሁኔታ ወደ ሶሻሊዝም ያጋደለ ነው ማለት ይቻላል። የሶሻሊዝምን መሰረታዊ ጽንሰ ሀሳብ ሳይለቁም በኢኮኖሚው ረገድ ጥሩ መሻሻል አሳይተዋል ብለው ከጠቀሷቸው አገሮች መካከል ሩዋንዳ ትገኝበታለች። ሩዋንዳ በብዙ ተመራማሪዎች ዘንድ እንደ ሶሻሊስት ሀገር ሳይሆን እንደ ልማታዊ መንግስት ነው የምትጠቀሰው። በልማታዊ መንግስትና ዶክተር ካፕላም የሶሻሊዝም ጽንሰ ሐሳብ አቀንቃኝ ብለው በሰየሙት ስያሜ መካከል የሚያመሳስለው የሚያመሳስለውና የሚያለያየው ምን እንደሆነ ጠየቅያቸው ነበር። በኢኮኖሚው እንቅስቃሴ ውስጥ የመንግስት ከፍተኛ እጅ መኖሩ፣ ከማንኛውም በላይ ቅድሚያ ለህብረተሰባዊ ፍትህና ልማት መስጠት ከሚያመሳስሏቸው ነገሮች ሲሆኑ ልማታዊ መንግስት ለሰፋፊ የግል ልማታዊ ዘርፎች ቦታ በመስጠትና በዓለም አቀፍ የገበያ ህግታት መገዛቱ ከሶሻሊስቱ ለየት ያደርገዋል። በዚህ ረገድ ኤርትራ ሙሉ በሙሉ ልማታዊ መንግስት ናት ብሎ ለመናገር ያስቸግራል ይላሉ ዶክተር ካፕላን ምክንያቱን ሲያብራሩ ኤርትራ መንግስት በኢኮኖሚው ላይ ከፍተኛ ሚና ሊጫወት ይገባዋል የሚለውን መርህ ስለምትከተልና በራስ ላይ መመርኮዝ እንደ ፖሊሲ በመያዟ በከፊል ልማታዊ መንግስት ሊያስብላት ይችላል። ሆኖም በልማቱ ዘርፍ ከማዕድን በስተቀር ለግል ባለሀብቶች ቦታ ስለማትሰጥ ኤርትራ ሙሉ በሙሉ ልማታዊ መንግሥት ናት ብሎ መናገር ያስቸግራል። በኤርትራ ላይ የተጣለው እገዳ በአገሪቱ ኢኮኖሚ ላይ ከፍተኛ ጫና እንደሚያስከትልም ያብራራሉ። በኤርትራ ላይ የተጫነው እገዳ ብዙ ባለሀብቶች በአገሪቷ ላይ እንዳይሰማሩ እንቅፋት ነው። ማንኛውም ባለሀብት አደጋ ወዳለበትና ዋጋ ወደሚያስጨምርበት ሀገር ሀብቱን አያፈስም። በመሰረቱ የኤርትራ መመሪያ ባለሀብቶችን የማያበረታታ በመሆኑ እገዳ ተጨምሮበት በአገሪቱ ኢኮኖሚ ላይ ከፍተኛ ጫና መፍጠሩ አይቀርም። ዶክተር ሴት ካፕላን በዚህ ጥናታዊ ጽሁፋቸው የዓለም አቀፍ ኅብረተሰብ በኤርትራ ላይ መከተል ይገባቸዋል ካሏቸው ነጥቦች ዋና ዋናዎቹ ካለው ተጨባጭ ሁኔታ መነሳት፣ ውጤታማ በሚባሉ እንቅስቃሴዎች ድክመታቸውን ለይቶ በማውጣት ለስኬታማነቱ መተባበር የሚሉ ይገኙባቸዋል። የዓለም አቀፍ ህብረተሰብ በእነኚህ ነጥቦች ላይ ብቻ ተመርኩዞ ይህ ስራ ከተባለ የዲሞክራሲና የሰብአዊ መብት ጉዳዮች ቦታ የላቸውም ማለት ነው ለሚለው ጥያቄ ዶክተር ካፕላን ሲመልሱ፣ እኔ በበኩሌ የዲሞክራሲና የሰብአዊ መብት ጥያቄዎች መነሳት የለባቸውም አልልም። የኤርትራ መንግስት ያለበት ድክመት መወቀስ አለበት። ሆኖም የሰብአዊ መብት ጥያቄን ሰፋ ባለመልኩ ማየት ይኖርብናል። የሰብአዊ መብት የዜጎችን የማደግ ከድህነት መውጣትና የመሳሰሉትንም ያካትታል። እነኚህ ነጥቦች የሰብአዊ መብት ለግል መብት መጠበቅ ከሚያነሳቸው ነጥቦች እኩል መታየት ይኖርባቸዋል። ቴዎድሮስ መረቱ፣ ስቶክሆልም፣ ስዊድን